ከምሽቱ ምሽቱ 3 ሰዓት ከ32 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ባለፈው ሳምንት አርብ ለቅዳሜ አዳር በፖሊስና በአወሊያ መስጊድ ዙሪያ በተሰባሰቡ የሙስሊሙ ማህበረሰብ አባላት መካከል ግጭት ተቀስቅሶ ከመቶ በላይ ሲታሰሩ 18 ሰዎች መቁሰላቸውን የኢትዮጵያ መንግስት ይፋ ማድረጉ ይታወሳል። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ ታሳሪዎቹ ወደ 500 እንደሚጠጉ ይገልጻል። በዛሬው ዕለት በጉዳዩ የጋዜጣዊ መግለጫ የሰጡት የኢትዮጵያ መንግስት ቃል አቀባይ አቶ በረከት ስምኦን ያለ ፈቃድ የሚደረጉና ጥቅስ ህግ ህገ ወጥ ያሏቸው መሰባሰቦች እንዲቆሙ ጥሪ አስተላልፈዋል። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል አቶ ካሚል ሸምሱ ምላሽ እንዲሰጡ ጠይቄያለሁ። በመጀመሪያ ደረጃ እኛ እዛ ወሊያ ግቢ ላይ የምንሰባሰበው ዘ ሙስሊም መስጊድ ያለበት እና ከራሱ ተቋም ያልወጣ ህገ ወጥ ስብስብ ነው የተባለበት መነሻ ነገሩ ግልጽ አይደለም። ምክንያቱም መስጅድ ግቢ ውስጥ ባለበት ቦታ ላይ ሙስሊሞች በጁማ እዛ ቦታ ላይ ለሰላት በሚመጡበት ጊዜ ሃይማኖታዊ ጉዳዮቻቸውን እዛ መወያየታቸው እና ይበጀናል ህገ መንግስታዊ አቅጣጫ ነው ህገ መንግስታዊ ስርዓትን በጠበቀ መልኩ ነው ብሎ በሚያስቡት አቅጣጫ ለመሄዳቸው መነሻው ያው ግቢው ህጋዊ ግቢ መሆኑ ነው። መስጂዱም ህጋዊ መስጂድ መሆኑ ነው። ከዛ ውጪ እዛ መሄድ ከዛ ተሰባስቦ የመብት ጥያቄን እዛ ቦታ ላይ ማንሳት ህገወጥ የሚያሰኘው ነገር የለም። ይህ ጥያቄ ስነሳ ህዝበ ሙስሊሙ ይህንን ጥያቄ ስርዓት ባለው መልኩ በራሱ በሃይማኖት ተቋም ውስጥ ነው ይህን ጥያቄ ያነሳው። ጥያቄውም መነሻ ያደረገውም የሚያጠነጥረውም በራሱ ተቋም ዙሪያ ነው፣ ኢትዮጵያ እስልምና ጉዳዮች ዙሪያ ነው። እና ህገወጥ ነው ህገወጥ ስብሰባ ነው ይሄ ስብሰባ አይደለም። ሃይማኖታዊ የሆነ ጉዳይን በራሱ መስጊድ ውስጥ በራሱ ግቢ ውስጥ ማካሄድ ይህ ሕገ መንግስታዊ መነሻ ያለው ነገር ነው። በኢትዮጵያ ሕገ መንግስት ላይ ያለው ማንኛውም አማኝ በግሉም ይሁን ተሰባስቦ ሃይማኖቱ መገለጫ የሆኑ ነገሮችን መፈጸም ይችላል የሚል ሕገ መንግስት መነሻ እስካለን ድረስ ለእያንዳንዱ አርብ አርብ ለምንሰባሰበው ስብስብ ፍቃድ እንዴት አድርገን ነው ልንጠይቅ የምንችለው? ስንቀጥል፣ ስለዚህ ፍቃድ አልጠየቃችሁም ማለት ነው። ለመሰባሰብ እኛ ፍቃድ መጠየቅም የለብንም። ወደፊትም ፍቃድ አንጠይቅም። ከግቢ ለመውጣት ሰላማውን ሰልፍ ለማድረግ በምንፈልግበት ጊዜ የግድ ስርዓቱን ጠብቀን የህግ አፈጻጸሙን ጠብቀን እንጠይቃለን። ስፈቀድ ሰላማዊ ሰልፍ እናደርጋለን። አቶ ካሚል እንግዲህ፣ ባለፈውም ከዝግጅት ክፍላችን ጋር በተነጋገሩ ጊዜ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ ባለፈው አርብ በአወሊያ መስጊድ፣ እሁድ ደግሞ በአኗር መስጊድ የጠራው ሰደቃ ወይም የጸሎት ስነ ስርአት ላይ በመቶ ሺዎች የሚቆጠሩ ሰዎች ሊገኙ እንደሚችሉ ገልጸው ነበር። ይሄ ብዙ ቁጥር ያለው ሰው ነው። መንግስትን ማሳወቅ የእሳት አደጋን አምቡላንስን። ምክንያቱም ትልቅ ቁጥር ያለው ሰው በሚመጣ ጊዜ የማህበረሰቡም ደህንነት ስለሚጠየቅ በዚህ ረገድ ከመንግስት ጋር መነጋገር የለብንም ብላችሁ ነው የምታስቡት? እንደዚህ ቁጥሩ የበዛ ሰው በሚመጣባቸው የሃይማኖት ቦታዎችም ማሳወቁ ላይ እኛ ችግር ኖሮብን አይደለም። ይሄ ጥያቄ ሰፍቶ እዚህ ደረጃም ከመድረሱ በፊት ለሚመለከተው የመንግስት አካል ከታችኛው መዋቅር ወይም ከታችኛው የስልጣን እርከን ወይም አስተዳደር ጀምረን እስከ ጠቅላይ ሚኒስትሩ ድረስ እነዚህ መሰረታዊ ጥያቄዎቻችንን በተለያዩ ጊዜያት አስረድተን፣ እኛ ይህ ነገር እንድታወቅልን ለፌዴራል ጉዳይም አሳውቀን፣ ይህንን ነገርን በሰላማዊ መልኩ በእንዲህ አይነት ቦታ ላይ እያደረግን መሆናችንን አሳውቀናል። እና ያንን አላወቁም ማለት አንችልም። ባለፈው በተነጋገርን ጊዜ በመቶዎች የሚቆጠሩ ሰዎች እንደታሰሩ ገልጸው ነበር እና አንዳንድ ሰዎችም እየተፈቱ ነበረ። ሰኞና ማክሰኞ ከእስር ቤት ሁሉም ሰዎች ተፈተዋል ወይስ አሁንም የታሰሩ ሰዎች አሉ? አልተፈቱም። በተለያዩ እስር ቤቶች ላይ የተለያዩ ሰዎች አሉ። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል አቶ ካሚል ሸምሱ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ አድማጮች አሁን አንድ ዜና አለን። አሁን ማምሻውን በደረሰን ዜና ከምሽቱ አንድ ሰዓት ገደማ ጀምሮ የሙስሊማን ማህበረሰብ ጥያቄ ለመንግስት እንዲያቀርብ የተሰየመው ኮሚቴ አባላት የመኖሪያ ቤቶች በፖሊስ ተከበው እየተፈተሹ መሆኑን ከኮሚቴው አባላት አንዱ አቶ አህመድዲን ጀበል በስልክ ገልጸውልናል። ስለ እርምጃው እስካሁን ከኢትዮጵያ ፖሊስ የተሰጠ መግለጫ የለም። ሆኖም አቶ አህመድዲን እንደገለጹልን ከፍተኛ የእስልምና እውቀት ያላቸው ሶስት አዛውንቶች ጭምር በጠቅላላው የሃያ አራት ቤቶች በአሁኑ ሰዓት እየተፈተሹ ነው። የኮሚቴው አባላት ለዚህ የሚያውቁት ካለ ስለዚህ የሚያውቁት ካለ ተጠይቀው አቶ አሕመድ ዲን የሚከተለውን ብለዋል። አልተነገረም። እንደው ያው ውስጥ ውስጡን ትናንትም ትናንት ወዲያም በዚህ በቪዲዮ አወላያ ላይ መሳሪያ አስገብተው ሲቀዱ እንደነበረ እየሰማን ነበር፣ እና ከዚያ ጋር ተያይዞ ክስ እንመሰርታለን፣ ምን ብለን እንመስረት የሚለው ውስጥ ድቤት እንደነበረ እየሰማን ነበረ፣ እና አሁን በጸረ ሽብር ሕግ ኢትዮጵያ ውስጥ እስላማዊ መንግስት እንመሰርታለን በሚል እና ሁለት ሶስት ድር ክሶችን በማዘጋጀት አሰራ እንዲደረግ የታዘዘ ይመስለኛል። በአወሊያ ተቋም ዙሪያ ህዝብ ሙስሊሙ ጥያቄዎችን ለመንግስት የሚያቀርብ 17 አባላት ያሉት ኮሚቴ መሰየሙ ይታወሳል።